የሰላም ሚኒስቴር የብሔራዊ መታወቂያ ካርድ ለማዘጋጀት የሙከራ ፕሮግራም እንደሚጀምር ከሰሞኑ አስታውቋል። ሚኒስቴር መስሪያ ቤቱ ዜጎች ከውልደታቸው እስከ ሕልፈታቸው ድረስ የሚታወቁበት የተለየ የካርድ ቁጥር ኖሯቸው ወሳኝ ኩነቶቻቸውም ሀገራዊ በሆነ የመረጃ ቋት ውስጥ እንዲቀመጡ የሚያደርግበት ስርዓት ለመገንባት እየተንደረደረ መሆኑን አስታውቋል። አቶ ሚናስ ፍስሀ በሰላም ሚኒስቴር ውስጥ አማካሪ ናቸው። ብሔራዊ የመታወቂያ ካርድ ከቀበሌ መታወቂያ በምን እንደሚለይ እንዲህ ያስረዳሉ። በብዙ መልኩ ይለያል። ከስትራክቸሩ ስንነሳ የቀበሌ መታወቂያ በወረቀት ላይ ነው ያለው። የተለያዩ ኦንላይን ሆነ የተለያዩ ግብይቶችን ሰርቪሶችን አይረዳም። ከዛም ውጭ ለምሳሌ ለአንዳንዱ ሰው መንጃ ፈቃድ አለው ቤት መታወቂያ ሊኖረው ይችላል። እንደገና የቤት መኖሪያ መታወቂያ ሊኖር ይችላል። ታክስ የሚከፍልበት አለ። የተለያየ ነው የሚመጣው እና አሁን ያለው የመታወቂያ ፋውንዴሽን አይዲ የሚባለው ነው በመሰረታዊነት ሰው አሜሪካና ግን ሶሻል ሴኪሪቲ ነበር መታወቂያ ደረጃ አንድ ነው ቁጥሩ በዛ፣ ግን ሁሉም መስሪያ ቤቶች አክሰስ አላቸው በዛ መጀመሪያ በተሰጠው ቁጥር የተለያዩ ሰርቪሶችን ማግኘት እንደሚችል የሚያደርገው ይዘቱም ዓለም አቀፋዊ ነው። ሰዎች ከውልደታቸው ጀምሮ የብሔራዊ መታወቂያ ካርድ ቁጥር ይኑራቸው እንጂ ካርዱ የሚሰጣቸውና አገልግሎት ላይ የሚውለው ከአስራ ስምንት አመታቸው ጀምሮ እንደሆነ የገለጹት አቶ ሚናስ ካርዱ መኖሩ ሰዎች በእድሜ ዘመናቸው ያፈሩትን ሀብት፣ የተማሯቸው ትምህርቶች፣ ግብር አከፋፈልን፣ የባንክ ብድሮች እንዲሁም የተሰሩ ወንጀሎችን ማዕከላዊ በሆነ መልኩ ለመቆጠ መቆጣጠር እንደሚያግዝ ያስረዳሉ። ዋናው ምንድነው? በዚህ መታወቂያ በአንድ ቁጥሩ መንጃ ፍቃድም ሲወጣ ጀነሬት የሚያደርገው ቁጥሩ ነች። ታክሲ ሰርቪስ ቢሆን ሴንትራል በሆነ መልኩ ነገር ግን ሰርቪስ የሚሰጡ ተቋማት አክሰስ ያላቸውና ሴም ሰው መሆኑን ጀሬተርጎ የሚሰጠው መታወቂያ ነው። ባጭሩ ሌሎች ወደፊት የምንሰራቸው ስታዎች ሊኖሩ ይችላሉ። በሂደት የሚሰሩ አሉ። ከዚህ ጋር በተያያዘ ግን አሁን ቀበሌ መታወቂያና በዚህ መካከል ያለው ልዩነቱ ነው። አቶ ሚናስ የሰላም ሚኒስቴር የብሔራዊ መታወቂያ ካርድ ዝግጅትን የሙከራ ፕሮግራም ለማካሄድ በህንድ ሀገር ከሚገኝ ተቋም ጋር የመግባቢያ ሰነድ መፈረሙን ገልጸው ሰነዱ ተቋማዊ የሆነ ስርዓትን ለመዘርጋት እንዲሁም ለዚህ ለሙከራ ፕሮግራም ብቻ የሚያገለግል መሆኑን ያስረዳሉ። ይህን ማድረግ ያስፈለገበትን ሁኔታም ሲያብራሩ ብሔራዊ መታወቂያ ካርድ ማለት ከሀገር ሉዓላዊነትና ደህንነት ጋር የሚያያዝ መረጃ እንደሆነ በመጥቀስ ለዚህም ሲባል ኢትዮጵያውያን ብቻ በሁሉም ዘርፍ ሰልጥነው ከቴክኖሎጂ ጋር በመላመድ እና ከሀገሪቱ ነባራዊ ሁኔታ ጋር የሚሄድ ስርዓት እንዲዘረጉ ሲባል ለስምንት ወራት የሚቆይ የሙከራ ፕሮግራም መጀመራቸውን ይናገራሉ። ሀገርም ሪሶርስ ጊዜና ገንዘብም ስለሚበላ ኢንተርቤትድ በሆነ መልኩ ስቴሪንግ ኮሚቴ ያለው በሀገር ደረጃ ናሽናል አይዲ የሆነ ከተለያዩ መስሪያ ቤቶችና የሚመለከታቸው ሲቪል ሶሳይቲ ጨምሮ ያሉበት ሴንትራል የሆነ ስትራክቸር ጎቨርናንስ ያለው ስራ ነው ብሔራዊ መታወቂያ እያስኬደ ያለው። ስለዚህ ሌሎች ቦታ የሚካሄዱም ስራዎች ከዚህ ከናሽናል አይዲ ጋር ኢንተግሬት እየተደረገ ነው የሚሄዱ። በቅርብም ባለፈው ከሜሞራንድም ኦፍ አንደርስታንዲንግ የሰላም ሚኒስትር ተንፋ እንዳገልገ ገኘው ጋር ሙከራውን በተመለከተ እንግዲህ በዚህ ብሔራዊ መታወቂያን በተመለከተ በየትኛውም ሀገር ያለው ልምድ በጣም ውድ ነው። በተለይ ኤክስፔንስ የሚያደርገው ደግሞ ዋናው ኢንስትራክቸሩን ቢልድ የሚደረግበትም መሰረታዊ ነገሮች ላይ ለዛ የሚወጣው ገንዘብ ነው። አንድ የሀገርንም ደህንነት በትልቁ ሪስክ ውስጥ ያስ እኛውን ልንረድ ያሰብ ነው። ክለኛ ስሙ ሞሲፕ ይባላል። ሰምተሽ፣ ሞጁላል ኦፕን ሶርስ አይደንቲቲ ፕላትፎርም ይባላል እና ይሄንን እንዳገገኝ ግን ተቋም ጋር ነው የመግባቢያ ሰነድ እየተፈራረል ነው። አላማውም ምንድን ነው? ሚስ በላይ መልኩ እያየ ያለው ይሄ ኮንትራክት አይደለም ሲጀመር ዋናውን አይዲ ከመስራታችን በፊት ኢንስትራክቸሮች በራሳችን በኢትዮጵያውያኖች አቅም ለመገንባት ነው። አይዲ ጋር ብዙ ስህተቶችን፣ ብዙ ስራዎችን እና ብዙ ልንዶችን አጠራቅሞ ለመስራት ነው። ሌላ ጊዜ ቢሆን ይህንን ቬንደር አድርገሽ በእነሱ ላይ አድርገሽ የሚሰራው ነው። አሁን ግን ቬንደር እስከመቋጠራችን በፊት አንድ በነፃ ነው ኦፕን ሶርስ ነው። ማንም ሰው ሊያገኘ ይችላል። ግን በተለየ መልኩ ኢትዮጵያ ባይ ደ ዌይ በአፍሪካ ሶስተኛው ሀገር ነች። ከዚህ ውስጥ ሞሮኮ እና ጊኒ ነው። ምን አይነት አክሰስ ያገኛቸው ያገኙት የሰላም ሚኒስቴር አማካሪ አቶ ሚናስ ፍስሀ የብሔራዊ መታወቂያ ካርድን ለማዘጋጀት ሀገር አቀፍ የሆነ ግዙፍ መርሃ ግብር በመሆኑ ትልቅ በጀትና ሰፊ ጊዜ እንደሚወስድ ገልጸው ከሙከራ ፕሮግራሙ ላይ ከሚወሰደው ልምድ በኋላም ሀገሪቱን ሙሉ ለሙሉ ወደዚህ የብሔራዊ ካርድ ለማሸጋገር ከሶስት እስከ ሰባት አመት ሊፈጅ እንደሚችልም አስታውቀዋል።